በመላው የኦርቶዶክስ ተዋሕዶ አብያተ ክርስቲያን ትናንት ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት መልእክት በወቅታዊ የኢትዮጵያ ጉዳዮች ዙሪያ ጸሎተ መሐላ እየተካሄደ ነው ይለናል። በተለይ በትግራይ በአክሱም ከተማ የመርሃ ግብሩ ጸሎት ምሕላ ብዙ ህዝብ በተሳተፈበት ነው የተጀመረው፣ ሲል አዲሱ የመቀሌ ዘጋቢያችን ሙሉጌታ አጽብሃ ተከታዩን አድርሶናል። በየዓመቱ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የሚጾም የፍልሰታ ጾም በዛሬው ዕለት ተጀምሯል። ጾሙ በምህላና አምላክን ሰላም እንዲያወርድ በመጠየቅ እንዲያልፍ ፓትርያርክ ብፁዕ አቡነ ማቲያስ ርዕሰ ሊቃነ ጳጳሳ ዘኢትዮጵያ ሊቃ ጳዛ አክሱም ትናንት ባስተላለፉት መልእክት መሰረት በየአድባራቱ ምህላ ላይ እየተካሄደ ነው። በተለይ በአክሱም ከተማ ርዕሰ አድባራት ወገዳማት አክሱም ጽዮን ምህላው በዛሬው ዕለት ብዙ ህዝብ በተገኘበት ተካሂዷል። የደብሩ ሰበካ ጉባኤ ምክትል ሰብሳቢ በኩረ ሊቃውንት ጎድፋይ መርሃ በአክሱም ሁሌም ከመባቻ እስከ ሰባተኛው ቀን በየወሩ ምህላ ላይ ይካሄዳል ይካሄዳል። ሆኖም ግን የዘንድሮ በአገሪቱ ያለውን ወቅታዊ ሁኔታ መሰረት በማድረግ ሰላም፣ ፍቅርና መተሳሰብ እንዲመጣ አምላክ የምንለምንበት ነው ብለዋል። ኢትዮ ሶማሊያ አካባቢ በነበረው ችግር ምክንያት ሰላሙ እንዲሰጠን ለሀገራችን ፍቅሩ እንዲሰጠን ለመድኃኒታችን ለዘመናት ያህል ጦርነት የማትፈልግ ኢትዮጵያ በጸሎትና በምህልላ ሰላም ለማድረግ ነው። ፈጣሪያችን እየለመን ያለ ነው እና እግዚአብሔር ደግሞ ጸሎታችን እንዲሰማልን ነው እየጠየቅን ያለ ነው። በልቅሶ በዋይታኑ ፈጣሪያችንን እየለመን ያለ ነው። በአክሱም ጽዮን ታቦት ካህናት ተሸክመው ከደብሩ በመውጣት ሁለት ኪሎ ሜትር ተጉዘው ሙራዳ ጫል ተብሎ በሚታወቅ ቦታ ደርሰው ጸሎት በማድረግ ነው የሚመለ በዛሬው በዛሬ እለት በተጀመረው ምህላ ግን በልዩ ሁኔታ ሶስት ጊዜ መዞራቸውን ነው በክሮሊቃውንት ጎድፋ የተናገሩት። ምህላው እስከ ነሐሴ 14 እንደሚቀጥል ነው የገለጹት። በጾም ፍልሰታ ባክሱም ጽዮን ጾሙን ለማሳለፍ ብዙ አማኞች ከተለያዩ የአገሪቱ አካባቢዎች ወደ ከተማው እንደሚጓዙም ተናግሯል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም